በኢትዮጵያ የሚታዩ የፖለቲካና የኢኮኖሚ ችግሮች መፍትሄ ሳያገኙ ከቀጠሉ የሀገሪቱ ህልውና ለአደጋ የተጋለጠ እንደሆነ ተገለጸ። የገዢው ፓርቲ የኢህአዴግ ነጋዴ መሆን ገበያውን አዛብቷልም ተባለ። መድረክ ከሰላማዊ ትግል የተለየ አማራጭ ይዘዋል ያላቸውን የሰላማዊ ትግሉን ስልት እንዲቀላቀሉ ጥሪ አቅርበዋል። የኢህአዴግ መንግስትም ለእነዚህ ድርጅቶች ሁኔታውን እንዲያመቻች ጠይቋል። የኢህአዴግ መንግስት በበኩሉ በኢትዮጵያ የኢኮኖሚ እድገት እንዳመጣና የንግድ ድርጅቶቹም የህዝብ እንጂ የፓርቲው እንዳልሆኑ ገልጿል። መለስካቸው አምሃ ተከታዩን አቀናብሯል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሐምሌ 28 ቀን 205 ዓ ም ባለፈው እሁድ በአዲስ አበባ ከተማ መብራት ኃይል አዳራሽ ሕዝባዊ ስብሰባ አካሄዷል። በመድረክ ሊቀመንበር በአቶ ጥላሁን እንደሻው በተመራው በዚህ ስብሰባ ላይ ንግግር ያደረጉት ከመድረክ አመራር አባላት መካከል ዶክተር ነጋሶ ጊዳዳና ዶክተር መረራ ጉዲና ናቸው። ዶክተር ነጋሶ ጊዳዳ ያተኮሩበት በፖለቲካዊ ጉዳዮች ላይ ሲሆን ዶክተር መረራ ደግሞ የኢኮኖሚና ማህበራዊ ጉዳዮችን ዳሰዋል። በዶክተር ነጋሶ አቀራረብ ኢህአዴግ ላለፉት 22 ዓመታት ሀገሪቱን ሲያስተዳድር በገባው ቃል መሠረት የዜጎችን ሰብአዊና ዴሞክራሲያዊ መብቶች አላስከበረም አላከበረም። ለዚህም ወደ ኋላ ለብዙ ዓመታት ሄደው የኢህአዴግ መንግሥት ጸረ ዴሞክራሲያዊ ድርጊቶች ያሏቸውን አያሌ ምሳሌዎች አስታውሰው ወደ ቅርቡ መጥተው ሌላ ማስረጃ አቅርበዋል። ቅርብ ጊዜ ጎፋ አካባቢ ቁጫ የሚባል ሕዝብ መብታችን የልማት እና የማንነት ጥያቄያችን ይፈታል ብለው ጥያቄ ስላቀለቡ ብቻ እስካለፈው ሳምንት ድረስ ወይም እስከማቆ ድረስ ብዙ ዜጎች እስር ላይ ናቸው፣ አቤቱታ በማቅረባቸው ብቻ። ዶክተር ነጋሶ በተጨማሪም የእምነት ነጻነት መብትም አደጋ ላይ እንደወደቀ ገልጸው መንግሥት በሃይማኖት ጉዳይ ጣልቃ ገብቷል ይላሉ። እንዲሁም ሰዎችን ለዓመታት ከኖሩባቸው ቀዬዎቻቸው ማፈናቀልም ሌላው የዜጎችን መብት ከዓለም አክበር ጋር የሚያያዝ ችግር ነው ሲሉ ያስረዳሉ። ለረዥም ጊዜ ወደኋላ ሳንሄድ አሁን እያየን ያለ ነው። የሃይማኖት ችግር አለ። ጣልቃ ገብነት አለ እና በዚህ ምክንያት ነገሮች ከእጅ እየወጡ ናቸው። አደገኛ ነው። በሃይማኖት በኩል የሚመጣ ችግር በቀላሉ ሊቆም አይችል። ህዝቦችን ማፈናቀል በጉረፈርዳ፣ በቤንሻንጉል፣ በጋምቤላ የሆነውን ሁኔታ ታውቃላችሁ። ዶክተር ነጋሶ አክለውም በሀገሪቱ የዳኝነት ነጻነት እንደሌለ መንግስት ዜጎችን ከጥቃት የሚከላከሉ ሳይሆን ለጥቃት የሚያጋልጡ ህጎች እያወጣ እንደሚገኝ ተናግረዋል። ለዚህም ምሳሌዎች አድርገው የዘረዘሯቸው የጸረ ሽብር ህጉን፣ የማኅበራትና የበጎ አድራጎት ድርጅቶች ህግ፣ የፕሬስ ህግና የአደገኛ ቦዘኔ አዋጆችን የመሳሰሉ ናቸው። የጸረ ሽብር አዋጁን በመጠቀም መንግስት ንቁ የፖለቲካ መሪዎችንና ጋዜጠኞችን አሸባሪ እያለ ከዕድሜ ልክ ጀምሮ ለብዙ ዓመታት በሚቆጠር ፍርድ ለእስር ዳርጓቸዋል ሲሉም ዶክተር ነጋሶ አማረዋል። ጨምረውም እነዚህ ህጎችም ሆኑ በሕገ መንግሥቱ የሚገኙ አጨቃጫቂ ድንጋጌዎች የሚሻሻሉበት ወይንም የሚወገዱበት መንገድ እንዲፈለግ፣ በእነዚህ ህጎች ተፈርዶባቸውም ሆነ ሳይፈረድባቸው በእስር የሚገኙ ሰዎች እንዲፈቱ ጠይቀዋል። እነዚህ ችግሮች መፍትሄ አለማግኘታቸውን አመልክተውም ያደረባቸውን ስጋት ጠቁመዋል። እና እነዚህ ችግሮች እየተፈቱ አይደለም። እንዲያውም ኢትዮጵያ ዕለት ዕለት ቀን ተቀን ወደ ባሰ ችግር እየመጣች እንደሆነ ሁላችሁም ታውቃላችሁ። ይሄ ችግር ሳይፈታ ከቀረ ኢትዮጵያ እንደ ሀገርም የመቀጠለዋ ጉዳይ ጥያቄ ውስጥ የሚገባ ነው። መንግሥት እነዚህን የቀረቡ ክሶችን በተደጋጋሚ ሲያስተባብል ቆይቷል። ከ1995 ዓ ም ጀምሮ በሥራ ላይ የዋለው ሕገ መንግሥት በየትኛውም መመዘኛ ዴሞክራሲያዊ እንደሆነና በዚህ ሕገ መንግሥት መሠረትም መንግሥትና ሃይማኖት እንደተለያዩ፣ መንግሥት በሃይማኖት ጉዳይ፣ ሃይማኖትን በፖለቲካና በመንግሥት ጉዳይ እንደማይገቡ አጥብቆ ይከራከራል። አሁንም የሙስሊም አክራሪዎችን እንደሚፋለም ነው የሚናገረው። ሌሎቹ የበታች ሕጎችም ማለትም እንደ ጸረ ሽብር እና የማኅበራትና በጎ አድራጎት ድርጅቶች ያሉት ሕግጋትም የዜጎችን መብትና ጥቅም ለማስከበር የወጡና ሥራ ላይ የዋሉ እንጂ እንደተባለው ንቁ የፖለቲካ መሪዎችንና ጋዜጠኞችን ወይንም ሌሎች ዜጎችን ለማፈን የወጡ አይደሉም ሲል መንግስት በጽኑ ይከራከራል ያሰባብላል። ከቤንሻንጉል ጉሙዝ ክልል ዜጎች መፈናቀላቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝም ነው ድርጊቱን የፈጸሙት ግን ኪራይ ሰብሳቢ የበታች ሹማምንት መሆናቸውንና በአሁኑ ጊዜ ታስረው እንደሚገኙ ለፓርላማው እንደገለጹ ይታወሳል። በመድረክ አመለካከት ሀገሪቱ አሁን የገባችበት ችግር ይህ ብቻ አይደለም። አድሎ የፈጠረው ምጣኔ ሀብታዊ ይዞታም ሌላው የችግሩ ገጽታ ነው ሲሉ ዶክተር መረራ ጉዲና ያስረዳሉ። በመድረክ እይታ በአድሎ ላይ የተመሰረተ ስራ በመፈጠሩ በአንድ በኩል በምቾት ዓለም ውስጥ ሆኖ በሀብት የሚዋኙ ጥቂት የአገሪቱ ልጆች በሀብት የሚዋኙ ጥቂት የአገሪቱ ልጆች በሌላ በኩል ደግሞ የሚበሉ ያጡ ጎስቋላ ሚሊዮኖችን ሊፈጥር ይችሏል። በዶክተር መረራ አባባል የኢህአዴግ ብሔራዊ የኢኮኖሚ ስትራቴጂም የገጠሩንም የከተማውን ህዝብም ያደኸየ ነው። ከሁሉም በላይ ህዝቡን ኢህአዴግ የሚያደነግርበት ገጠሪን ማዕከል ያደረገ የልማት ስትራቴጂ የሚባለው የገጠሩንም የከተማውን ህዝብ ህይወት መለወጥ ያልቻለ ያደሃየ ለልመና ያበቃ ለስደት የዳረገ የኢኮኖሚ ስርዓት ፈጥሮብናል። አሁን የሚታየው የዋጋ ንረትም ሆነ የኑሮ ውድነት መንግስት እንደሚለው የሀገሪቱ ፈጣን የኢኮኖሚ እድገት የፈጠረው ክስተት አይደለም ሲሉም ዶክተር መረራ ይከራከራሉ። ይህ ክስተት ኢህአዴግ እንደ አንድ ገዢ ፓርቲ ነጋዴ ጭምር በመሆኑ የተፈጠረ የገበያ መዛባት ነው ይላሉ። ኢህአዴግ ገይ ፓርቲም ነጋዴም ነው። ይገዛናል፣ ይነግዳል፣ ቀረጥ ያጭበረብራል። ለወዳጆቹ ቀረጥ ይቀንሳል፣ ጠላቶች ናቸው ለሚለው ደግሞ ቀረጥ ይጨምራል። ስለዚህ ነጋዴም ገይ ፓርቲ መሆን በዓለም እየተለመደ አይደለም። ፓርቲ እንደ ግል ነጋዴ እያሰማራ የሀገሪቷን ኢኮኖሚ እያዛባን ነው። በተለይ ኢህአዴግ የፈጠራቸው የቢዝነስ ኢምፓየሮች ነፃውን ገበያ በማይሆን መንገድ ስላዛቡ የኑሮ ውድነቱንና ሌሎቹን ነገሮች እንዲመጣ ተደርጓል። ዶክተር መረራ ከዚህም ባለፈ መንግስት ዜጎችን ለዘመናት ካያት ከቅድመ አያታቸው ሲወርድ የመጣውን የመሬት ይዞታቸውን በሊዝ ስም እየነጠቃቸው እንደሆነ አርሶ አደሮችንም እያፈናቀለ እንደሆነና ይህም ዜጎችን የህይወት ዋስትና ያሳጣ ነው ሲሉ ከሰዋል። የኢህአዴግ መንግስት ገዢው ፓርቲ ነጋዴ ነው የሚለውን አባባል አይቀበለውም የኢንዳውመንት ማለትም የህዝብ እንጂ የድርጅቱ እንዳልሆኑም ይከራከራሉ። የዋጋ ንረት የተፈጠረውም በእርግጥ የአብዛኛው ህዝብ በተለይም የአርሶ አደሩ የኑሮ ሁኔታ በመሻሻሉ እንደሆነ በተደጋጋሚ የሚገልጸው ነው። በመድረክ አመለካከት ሀገሪቱ አሁን በምትገኝበት ሁኔታ አንድ ፓርቲ በምርጫ ቢያሸንፍ እንኳ ለብቻው መፍትሄ ሊሰጥ አይችልም ሲል ያስገነዝባል። ስለሆነም ሁሉን አቀፍ ብሔራዊ የአንድነት መንግስት እንዲቋቋም ሁኔታው ያስገድዳል ይላል። ለዚህም ዶክተር ነጋሶ ጥሪ አቅርበዋል። ቅድም እንዳልኩኝ ከሰላማዊ ትግል አማራጭ ውጭ ሌላ የትግል አማራጭ የያዙት ድርጅቶች ወደ ሰላማዊ ትግል ጎራ እንዲቀላቀሉ እንጠራለን ኢህአዴግም ለነሱ ሁኔታውን እንዲያመቻች እንጠይቃለን። ዶክተር ነጋሶ ወደ ሰላማዊ የትግል መስመር እንዲገቡ ጥሪያቸውን ሲያቀርቡ የትኞቹን ድርጅቶችን እንደሆነ ግልጽ ባያደርጉም የኦሮሞ ነጻነት ግንባርን ኦነግን፣ የኦጋዴን ብሔራዊ ነጻነት ግንባርን ኦብነግን፣ እንዲሁም ግንቦት ሰባትን እንደሆነ የብዙዎቹ ግምት ነው። እንደሚታወቀው የኢትዮጵያ መንግሥት እነዚህን ድርጅቶች በአሸባሪነት ሰይሟቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ あら。I love that.